እንደ አውሮፓ አቆጣጠር በ2011 ዓ.ም በሊቢያ የተነሳው ህዝባዊ ተቃውሞ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እርዳታ ኮሎኔል ጋዳፊን ቢያስወግድም አገሪቱ ግን እስካሁን ማዕከላዊ መንግስት የሌለባትና የጦር አበጋዞችና ልዩ ልዩ ድርጅቶች ያሻቸውን የህገወጥ ተግባር የሚፈጽሙባት መንግስት አልባ ሀገር እንደሆነች ናት። እንደ አውሮፓ አቆጣጠር በ2015 ዓ ም መጨረሻ ላይ በመንግሥታት ድርጅት ግፊትና አግባቢነት በርካታ የሊቢያ የፖለቲካ ቡድኖችን ያሳተፈ ጉባኤ በማካሄድና የሊቢያ የፖለቲካ ስምምነት ሰነድ በመፈረም የሊቢያ ብሔራዊ አንድነት የሽግግር መንግስት እንዲቋቋም ቢደረግም የአንድነት መንግስቱ ግን እውቅና የተሰጠው ይልቁንም በዓለም አቀፉ ማህበረሰብ እንጂ በሊቢያ ልዩ ልዩ ቡድኖች ሆኖ አልተገኝም። የፖለቲካ ስምምነቱ የሊቢያውያንን የዴሞክራሲያዊ መብቶች ማረጋገጥ የስልጣን ክፍፍል ያለበትና በስምምነት የተመሰረተ መንግስት እውን ማድረግ የመንግስት ተቋማትን አቅም ማጎልበትና የሊቢያን የፍርድ ተቋማት ነፃነት ማረጋገጥ በሚሉ አራት መርሆች ላይ የተመሰረተ ነው ተብሏል። የመንግስታቱ ድርጅት፣ የአውሮፓ ህብረት፣ የአረብ ሊግና የአፍሪካ ህብረት አራትዮሽ ኮሚቴ ተልኮም የሽግግር መንግስቱ እነዚህን መርሆች በማሳካት በሊቢያ ዴሞክራሲያዊና ሰላማዊ መንግስት እንዲመሰረት መርዳት እንደሆነ ነው የሚታመነው። የመጀመሪያው የአራትዮሹ ስብሰባ በመጋቢት ወር በካይሮ ተደርጎ የነበር ሲሆን በቀጣይም በአፍሪካ ህብረት አስተናጋጅነት በአዲስ አበባ እንደሚደረግ ተገልጿል። ከስብሰባው በኋላ አራቱ ተወካዮች የጋራ መግለጫ ያወጡ ሲሆን በጋራም ጋዜጣዊ መግለጫ ሰጥተዋል። የውጭ ጉዳይ ኃላፊ ወይዘሮ ሞጎሮኒ በሰጡት መግለጫ ዛሬ እንደገና ለሊቢያ ሉዓላዊነት፣ የግዛት አንድነትና ነፃነት እንዲሁም በሊቢያ የፖለቲካ ስምምነት መሰረት ለተቋቋሙት ተቋማት ያለንን ድጋፍ አረጋግጠናል። ማናቸውንም አይነት የኃይል እርምጃ በማውገዝም ሁሉም ወገኖች ከኃይል እርምጃ እንዲቆጠቡ ጥሪያችንን አቅርበናል በማለት ሁሉም የሊቢያ ቡድኖችና ፓርቲዎች ገንቢና ሁሉ አቀፍ ወደሆነ የፖለቲካ ውይይት እንዲመጡ ጥሪ ያቅርበናል ብለዋል። በቅርቡ አንድ ለሊቢያ የሽግግር መንግስት ቅርበት አለው የሚባል ቡድን በሌላ ቡድን ላይ ወታደራዊ ጥቃት መፈጸሙ በፖለቲካ ሂደቱ ላይ ሊያሳድር ስለሚችለው ተጽዕኖ ለቀረበው ጥያቄ የመንግስታቱ ድርጅት የሊቢያ ተወካይና የስብሰባው ተሳታፊ ሚስተር ማርቲን ኮብለር በሰጡት መልስ ሰላማዊ ሰዎችን ኢላማ አድርጎ መግደልና ሰብዓዊ መብቶችን መድፈር የጦር ወንጀሎች ናቸው። ወንጀሉ ከተረጋገጠና ሰላማዊ ሰዎች ኢላማ ሆነው ከተገደሉ በሄግ የዓለም ጦር ወንጀለኞች ፍርድ ቤት የሚያስከስስ የጦር ወንጀል ነው የሚሆነው በማለት ይህ ጥቃት የሚያሳየው ግን በፖለቲካዊ ምህዳር ክፍተት መኖሩን ነው ብለዋል። በሊቢያ በልዩ ልዩ ቦታዎች በእስርና በእንግልት ስለሚገኙ ስደተኞች ለቀረበው ጥያቄ ወይዘሮ ሞጎሮኒ የስደተኞች ድርጅት አይኦኤም በሊቢያ እስር ቤቶች ውስጥ ጭምር ገብቶ በመስራት የስደተኞችን ሕይወት እንዲያሻሽልና የሰብዓዊ መብታቸውም እንዲጠበቅ ለማድረግ የሚያስችለውን የገንዘብ ድጋፍ እያደረግን ነው በማለት ለችግሩ ትኩረት የተሰጠ መሆኑን አስታውቀዋል። የሊቢያ መንግስት አልባ መሆን በቅድሚያ የጎዳው ሊቢያውያንን መሆኑ የሚታወቅ ቢሆንም በቅርብ ርቀት የሚገኙትን አውሮፓውያንንም ለስጋት መዳረጉ ግን የሚካድ አይደለም። ሊቢያ በአውሮፓ ጥቃት ለሚፈጽሙ ኃይሎች ማሰልጠኛና መንደርደሪያ በመሆን ልታገለግል ትችላለች ከሚለው ስጋት በተጨማሪ ዋና የአውሮፓ አላሚ ስደተኞች መነሻ መሆኗ የሚታወቅ ነው። በመሆኑም የአውሮፓ ህብረት ስደተኞችን ለመቆጣጠርና ደህንነቱን ለማረጋገጥ የሊቢያን ችግር መፍታትና ቢያንስም ማዕከላዊ መንግስት ተመስርቶ ማየት ይሻል። ሆኖም ግን የሊቢያ ችግር ውስብስብና ምናልባትም እንዳይጠገን ሆኖ የተሰበረ በመሆኑ ህግና ስርዓት ያለባትንና አንድነቷ የተጠበቀች ሊቢያን በቅርብ ጊዜ ማየት አስቸጋሪ ሊሆን ይችላል ነው የሚሉት የፖለቲካ ተንታኞች። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ